ትግራይ ክልል ውስጥ ይካሄዳል በተባለው ምርጫ ከሚሳተፉት አራት አዳዲስ ፓርቲዎች አንዱ የሆነው አሲምባ ዴሞክራሲያዊ ፓርቲ የኢትዮጵያና የኤርትራ ድንበር ጉዳይ ሰላማዊ መፍትሔ እንዲያገኝ ጥረት ማድረግ ከዓላማዎቹ አንዱ መሆኑን የፓርቲው ሊቀመንበር አቶ ዶር ያስገዶም ገልጸዋል። ስለ ጉዳዩ ከኢትዮጵያ መንግሥትና ከኤርትራ ጋር እየተነጋገሩ መሆናቸውንም አመልክተዋል። አለ ለሚሉት የመልካም አስተዳደር መጓደል፣ የትምህርትና የጤና ችግሮች መፍትሔ ለማግኘት ድርጅታቸውን እንደሚጥርም ገልጸዋል። አሲምባ ዲሞክራሲያዊ ፓርቲ አዲስ እንደመሆኑ መጠን በምርጫው የምንሳተፈው ለማሸነፍ ሳይሆን በክልሉ ምክር ቤት ውስጥ መቀመጫ ለማግኘት ነው ብለዋል አቶ ዶሪ። አዳነች ፍስሐየ ናት ያነጋገረቻቸው። አቶ ዶሪ አስገዶም ስለ ድርጅታቸው ዓላማ በመግለጽ ይጀምራሉ። እንግዲህ የአሲምባ ዲሞክራሲያዊ ፓርቲ ዓላማዎች በጣም ብዙ ናቸው። የመጀመሪያው የድንበር በሚመለከት በተለይ በኢትዮ ኤርትራ ድንበር ጉዳይ ላይ ልዩ ትኩረት አርጎ ይሰራል። እንደሚታወቀው በሺ ዘጠኝ መቶ ዘጠና ዓመተ ምሕረት ሻዕቢያ ትግራይን ወይም ደግሞ ኢትዮጵያን እንደወረረ ይታወቃል። በተለይ በኢሮብ አከባቢ፣ በዛላንበሳ፣ ከዛ ደግሞ ባድሜ፣ እንዲሁም በአፋር አከባቢ በጣም ብዙ ችግሮች ነው የተከሰቱት። ለምሳሌ ከኢሮብ ወረዳ ወደ ዘጠና ሰባት የሚሆኑ ሰዎች እስካሁን ለመዝያ እንዳሉ አይታወቅም። ከኢሮብ ብቻ ሳይሆን ከገላ ሸራሮ አካባቢ አፋሪ በጠቅላላ ወደ ሶስት መቶ የሚጠጉ ሰዎች በሰአቢያ ታክሞ ሶ በሀያ አመታት በሀያ ሁለት የሚበለው እስካሁን ድረስ የት እንደገቡም አይታወቅም። ይህንን ጉዳይ የሚጠይቅ መንግስት ኢትዮጵያ ላይ እስካሁን ድረስ የለም። ሁለተኛ ደግሞ የጠቀሷቸው የትግራይ አካባቢዎች ለሀያ አመታት የወታደር ቀጠና ስለሆኑ ሕዝቡ ላይ በጣም ከፍተኛ ሲሳራ ደርሰዋል። ሴቶች ላይ ስና ምሮዊና አካላዊ ችግሮች ደርሰዋል። ብዙ ንብረት ወድመዋል። በጣም ብዙ እጽዋቶች ጠፍተዋል። ትምህርትም ቢሆን እኛ አካባቢ ስፔሻሌ ኢሮብ አካባቢ ትምህርት በጣም ጥሩ ነበር። ትምህርቱም አሁን ወደኋላ ኋላ ተመልሰዋል። የኢትዮ ኤርትራ ጦርነት በእኛ አካባቢ ላይ እያደረሰው ከፍተኛ የሆነ ጉዳት አሁን ዘርዝረን ሳንችልም። ስለዚህ አንደኛው ይሄን ነገር እኛ ካለው መንግስት ጋር ከኤርትራ መንግስት የሚሆን ከኢትዮጵያ መንግስትም ጋር ሆነን በእርቅ እንድፈታና ትግራይና ኤርትራ በዘመናት አብሮ በፍቅርና በመተባበር አሳልፈዋል። በማህበራዊም በኢኮኖሚያዊም በሁሉም ነገር እንደ አንድ ህዝብ እንጂ እንደ ሁለት ህዝብ አይቆጠርም። ህዝቡ ደግሞ ምንም ችግር የለውም። ህዝቡ አልገጣላ ፖለቲከኞች ስለ ስልጣናቸው ብሎ ያደረጉት ነገር ነው እንጂ ህዝቡ አሁንም አንድ ላይ ነው ያለው። እኛ በሽምግልና እንዲፋጭ ነው የምንፈልገው። ለዚህ ደግሞ ከሚመለከታቸው አካላት ጋር እየተነጋገርን ነው። ከህዝቡ ጋር ከሁለት ህዝብ ጋርን በየጊዜው ልዩት እያካሄድ ነው አሲባ ዲሞክራሲያዊ ፓርቲ ከተመሰረተበት ዓላማ አንዱ ይሄ ነው። ከማን ጋር ነው የምትነጋገሩት ያላችሁ? ምንስ ውጤት አገኛችሁበት? ያው እኛ እየተነጋገርን ያለ ነው። አንደኛ ከፌደራል መንግስት ነው። ምክንያቱም ፌደራል መንግስት አሁን ከኤርትራ መንግስት ጋር ቀጥታ የሆነ ነው። የፌደራል መንግስት ኃላፊዎች ወደ አስመራ ይመላለሳሉ። እዚህ ማስቻገር እዚህ በክልላችንም ከክልሉ መንግስት ጋር ሆነን ሁኔታው እንዴት ይፈታል የሚለውን ነገር እየተነጋገር ነው። ምን አሏችሁ? ምንድን ነው ውጤቱ ያገኛችሁት? ከንግግራችሁ እስካሁን ድረስ ያገኘው ነገር ምንድን ነው? አሁን ህዝቡ በጣም ጥሩ መንፈስ አለው። ለምሳሌ ሚስቴ ነበረን ውስጥ ካሉ ኤርትራውያንና እዚህ ያለን ከኢሮብን ከትግራይ የተውጣጣን ግን ሚስቴ ሲናደን ነበር ያለው ሁኔታ በጣም ጥሩ ነው። ምሁራን አሉ የቤተ ክርስቲያን የተለያዩ ቤተ እምነቶች እና እንዲሁም ሌላ ሃይማኖት መሪዎችም የጀመሩት ነገር አለ። ስለዚህ ያለው መነቃቃት ጥሩ ነው። ሁለቱም ህዝብ በሰላም አንድ ላይ የሚኖርበት ሁኔታ እንዲሁ ብዙ ስራዎች እየተሰሩ ነው። የተለያዩ መድረኮች እየተዘጋጁ ነው። ስለዚህ ምንም ውጤት ይመጣል ብለን ተስፋ እናደርጋለን። በሁለተኛ ደረጃ ያስቀመጥነው ምንድን ነው? አሁን በአማራና በትግራይ መካከልን የድንበር ግጭት አለ። በትግራይ በኩል ወልቃይት ጠገዴና ራያ በኩል ያለው ህዝብ ወደ አማራ ክልል መሄድ አይፈልግም። ግን ተሳሌ የአማራ ፖለቲካሌ ህፃን፣ ግን ራያና ወልቃይት የእኛ ነው፣ ወደ ነበረበት መመለስ አለበት የሚሉ ያቀወች እንደዚህ የሚያነሱት እና እንደዚህ አይነት ጥቀታ የሚያደርጉት ምናልባት ህዋት ያላቸው የስልጣን ሽኛ ይመስለናል። የአማራና የትግራይ ህዝብ በብዙ መንገድ የተሳሰረ ብዙ ዘመናትን አብሮ በሰላም በመተባበር በመቻቻል በመቻቻ ያሳለፈ ህዝብ ነው። ስለዚህ አሁን ሽምግልና ለመስጣት ያው እንደ አንድ ጉላችን ከዚህ ባሻገር ያው እንደሚታወቀው የትግራይ ህዝብ ከአስራ ሰባት አመታት ከፍተኛ መስዋዕትነት የተሰዋበትን ጦርነት አካሂደዋል። ጦርነቱ ተካሂዶ ሰላም ቢሆንም መልካም አስተዳደር የሚባል ነገር የለም። እሱ ራሱ የመረጠው መሪ አድለን የምትደረስደረው ህወሓት የፈለገውን ሰው በቃ ምንም ብቃት የሌለው በህዝብ ላይ ምንም ተቀባይነት የሌለው ሰው አምጥቶ ህዝብ ሳይፈልግ ወረዳም የክልል ምክር ቤትም ሳይፈልግ ሶማል ፣ ስለዚህ ፍትሃዊ ተጠቃሚነትን የለም። የተኛው አካባቢ ነው በመሰረተ ልማት ወደኋላ የቀረው በጣም የተጎዳ ህዝብ የተኛው ነው ተብሎ ተለይቶ አይደለም ሊሰራ። ስለዚህ ይህንን ጉዳይ እኛ ፍትሃዊ ተጠቃሚነት እንዲኖር፣ መልካም አስተዳደር እንዲኖር ይሰራል። የትምህርት ጥራት ላይም ብዙ ነገሮች በጣም ይቀሩታል። አንደኛ ደረጃ ጀምሮ በደንብ የአስተማሪ ወጣትን ጥማቅስምን በሚገባ ተማልቶ የተሰራበት ስላልሆነ ትምህርት ላይም በደንብ በሚሞላመሩ በደንብ ትምህርት ላይ እንሰራለን። ጤና ላይም አሁን መከላከል መሰረት ያደረገ የጤና ፖሊሲ አለ። እሱ ጥሩ ነው። ግን ችግሩ ምንድን ነው? በየጣቢያው ያሉ የጤና ኬላዎች በቂ የሆነ መድኃኒት የላቸውም። በቂ የሆነ የሕክምና ባለሙያ የላቸውም። ስለዚህ በዝምር ስታይ ትግራይ ላይ በጣም ዘርፈ ብዙ ችግሮች ነው ያሉት። እኛ ከህዝቡ ጋር ሆነን ለመፍታት ቀጠን ተነሰናል። ርዕዮተ ዓለማችን ያው ሶሻል ዲሞክራሲ ነው። ሶሻል ዲሞክራሲ በስነበት ዋና ምክንያት ምንድን ነው? የትግራይ ህዝብ ተሳሚ ማህበራዊ መሰረቱ በመተባበር በመተጋገዝ ሀዘን ካለ በአንድ ላይ ገዝታ ካለ በአንድ ላይ እየተጋገዘ የሚኖር ህዝብ ነው። ስለዚህ ሶሻል ዲሞክራሲ ደግሞ ይህንንም ይፈቅዳል። ነጻ ገበያም ይፈቅዳል። አንዳንዴ ደግሞ የገበያ ድረት ወይም ደግሞ ሽፈት ያጋጥም ደግሞ መንግስት ጥና ታስዞ ገበያውን ማረጋጋት እንደሚችልም ይፈቅዳል። ስለዚህ ህወሓት ከሚያራምዱት አብዮታዊ ዲሞክራሲ ጋር ከሚያናቃጥሮ በብዙ መልኩ ከትግራይ ህብረተሰብ ጋር የሚካሄድ ጥሩ ርዕዮተ ዓለም ስለሆነ ሶሻል ዲሞክራሲ እንደ አንድ ምርጫ አድርገናል። ሌላ ደግሞ ስርዓተ መንግስት ስናይ የፌዴራሊዝም ነው እና የሚሰጠለው ፌዴራሊዝም የንበረት ዋና ዋንና መስለያት ምንድነው? ኢትዮጵያ የብዙ ብሄር ብሄረሰቦች ሀገር ናት። ስለዚህ ብዙ ብሄር ብሄረሰቦች ባሉበት ሀገር ከፌዴራሊዝም ውጪ ሌላ አማራጭ አለ ብለን አናምን። ከዚህ በፊት ዋት ነገር አለ፣ የተሰሩ ስራዎች አሉ፣ ግን ክስተቶች ስላሉ ያኛውን ክስተት አስተካክለን ፌደራሉ ቡድንም እንደ አንድ ሰራተ መንግስት የሚል ፕሮግራም ነው ያለ። አሁን እንግዲህ በምርጫው እየተሳተፋችሁ ነው እና እንዴት እየተካሄደ ነው ምርጫው? ምርጫው እንግዲህ ያው ኮቪድ አስራ ዘጠኝ ስላለ ትንሽ ከሌላ ጊዜ ለየት ይላል። በምርጫ በየአምስት አመቱ የሚካሄድ የኢትዮጵያ ህገ መንግስት ይደነግጋል። የትግራይ ህገ መንግስትም ያው በአምስት አመት እንዲካሄድ ነው የሚደነግበው። ህዝቡም ምርጫ እንዲካሄድ ይፈልጋል። ስለዚህ አሁን ትግራይ ውስጥ የሚካሄድ ምርጫ ህጋዊ ነው። አንደኛ የክልል መስር አጽድቆታል። እርግጥ ያለው ጊዜ በጣም አጭር ነው። ካለው ጊዜ አኳያ ግን በተሰጠን ፕሮግራም መሰረት የራሳችን ፕሮግራምና ርዕዮተ ዓለም በሁሉም ትግራይ ላይ በሚገኙ ሚዲያዎች እያቀረብ ነው። ስለዚህ ምናልባት ህዝቡ የእኛ ርዕዮተ ዓለም ፕሮግራሙን አውቆ እንዲመርጠን እሱ ስሩ አስተዋጽኦ ያደርጋል ብለን እናስባለን። አሁን ከሁሉም ፓርቲዎች ጋር እየተረዳዳን በክልሉ የተመሰረተው የምርጫ ኮሚቴ ግን ጥሩ ትብብር እያደረገልም ነው ያለው። መንፈስ ጥሩ ነው እና ምርጫው ፍትሐዊ፣ ነጻና በህዝብ ተአማኒ ሆኖ ይካሄዳል ብለን እናስባለን። እነዚህ ደግሞ ፓርቲያችን የራሱ ድርሻ እንዲወጣ ተዘጋጅተዋል። አሁን እንግዲህ ከዚህ ምርጫ የምትጠብቁት ምንድን ነው? እኛ ከዚህ ምርጫ የምንጠብቀው ያው እንግዲህ ፓርቲያችን አዲስ ነው እና የኛ አላማ ምንድን ነው? ሙሉ ለሙሉ ማሸነፍ ሳይሆን ወደ ምክር ቤቱ መግባት ነው። መግባትና እዛ ላይ ሆነን በህዝባችን ግን ሆነን በወደፊቱም ፓርቲያችን የሚጠናከርበት ሁኔታ ለመፍጠር ነው። አሁን ምርጫ እየተወዳደ ያለ ነው። ስለዚህ ሳካ ምግብን ተስፋ እናደርጋለን በጣም ፍትሀዊ ነፃና ዲሞክራሲያዊ ሊሆን ዳይ በጣም ሆኖ ይፈነጥቃል የለኝም ሀሳብ ነው ያለ። እሺ እንግዲህ አቶ ዶሪ አስገዶም ለሰጡኝ ሰፊ ማብራሪያ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ኔትወርክ ሲር በመኖሩ ብዙ ጥረት አድርጋቸው አሁን በመሳካቱ በጣም ደስተኛ